You're with SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ቪየትናምና አውስትሬሊያ ከወዳጅነት ወደ ጓዳዊነት እያመሩ ነው። ቪክቶሪያ ውስጥ በአደባባይ ሰክሮ መገኘት በወንጀል አስጠያቂነቱ ቀረ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የአውስትራሊያና ቬትናም ግንኙነት ከወዳጅነት ወደ ጓዳዊነት ከፍ ማለቱን በሃኖይ ይፋ ጉብኝታቸው ወቅት አስታወቁ። አቶ ሞሪሰን ይህን ያስታወቁት ከቬትናም አቻቸው ዊንፎ ትሮንግ ጋር የመግባቢያ ሰነድ ከተፈራረሙ በኋላ ነው። ቬትናም ለአውስትራሊያ ከመጀመሪያዎቹ አስር የንግድ ሽርካዎቿ አንዷ እንድትሆን እንደምትሻም ገልጠዋል። አክለውም ይህች በእጅጉ መጠነ ሰፊ የሆነ መጻኢ ዕድል ያላት አገር ናት። የዚያ አካል መሆን እንፈልጋለን። ልንደግፋቸውና እንዲደግፉንም እንሻለን። የረጋና ደህንነቱ አስተማማኝ የሆነ ኢንዶ ፓስፊክ አካባቢ እንዲኖረን አገራት ሉዓላዊነታቸው ተጠብቆና ነፃ ሆነው ሲኖሩ ግባቸው የአገራቸውን ሰዎች የኑሮ ደረጃ ማሻሻል እንደሆነ ይገነዘባሉ ብለዋል። ይህ በእንዲህ እንዳለም የአውስትሬሊያ ኢነርጂ ኩባንያ ውድሳይድ በ2021 ለቬትናም ፈሳሽ የተፈጥሮ ጋዝ እንደሚያቀርብ ተገልጧል። ጠቅላይ ሚኒስትር ስኮት ሞሪሰን በቬትናም የደቡብ ምስራቅ ሲያ ጉብኝታቸውን እያደረጉ የሚገኙ ሲሆን ትናንት ሐሙስ ምሽት ላይ ከንግድ መሪዎች ጋር ባደረጉት ስብሰባ የአውስትሬሊያ መዋለ ንዋይ ፍሰት ወደ ቪየትናም እንደሚዘልቅና በተለይም በኢነርጂ ዘርፍ የላቀ እንደሚሆን ተናግረዋል። በፖሊስ ቁጥጥር ስር ውለው ሳለ ሕይወታቸው ያለፈው የአንድ ነባር ዜጋ ሴት ቤተሰብ አባል የቪክቶሪያ መንግሥት በህዝባዊ አደባባይ ላይ ሰክረው መገኘትን ከወንጀል ጋር እንዳያያዝ የማድረግ ውሳኔውን በማለፊያነቱ እንደሚቀበሉት ገለጡ። የዮርታ ዮርታዋ ሴት ታንያ ዴይ ሕይወታቸው ያለፈው በ2017 ባቡር ውስጥ ሰክረው በመገኘታቸው ሲሆን ራሳቸውን አምስት ጊዜያት በማገጨታቸው የአንጎል ጉዳት ደርሶባቸው ለልትፈታ ሕይወት ተዳርገዋል። የወይዘሮ ዴይ ሴት ልጅ ኤፕሪል ዋትሰን የቪክቶሪያ መንግሥት ሕጉን በመለወጡ ደስተኛ መሆኗን ለኤንአይ ቲቪ ስትናገር፣ ስንሟገትለት የነበረ ነገር ነው። ሕጉን ለመለወጥ ፈቃደኝነቱ እንዳላቸው ነግረውን ነበር። ጣፋጭና መራር ወቅት ነው። ስለምን ዛሬ እዚህ የተገኘነው በእናቴ ሞትና በዚያ ዙሪያ ባለ ጉዳይ ሳቢያ ነውና ስትል፣ የሐዘንና የደስታ ቅልቅል ስሜቷን ገልጣለች። የዩናይትድ ስቴትስ መንግሥት የማዕከላዊ አሜሪካና ኮሎምቢያ ባለሥልጣናት ሕጋዊ መጓጓዣ የሌላቸው ወደ አሜሪካ ዘልቀው እንዳይገቡ ለመግታት እገዛ እንዲያደርጉለት ጠየቀ። የዩናይትድ ስቴትስ የአገር ውስጥ ደህንነት ጥበቃ ሚኒስትር ኬቨን ማክሊነን ከማዕከላዊ አሜሪካና ኮሎምቢያ የጸጥታና ኢሚግሬሽን ባለሥልጣናት ጋር ስብሰባ መቀመጣቸውን አስታውቋል። ለኑሮ ጉስቁልና ከተዳረጉት የማዕከላዊ አሜሪካ ግዛቶች ቤታቸውን ጥለው ወደ አገር አሜሪካ ለተሻለ ሕይወት በየዓመቱ የሚፈልሱት ቁጥር በአሥር ሺዎች የሚገመት ነው። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቬትናምና አውስትሬሊያ ከወዳጅነት ወደ ጓዳዊነት እያመሩ ነው። ቪክቶሪያ ውስጥ በአደባባይ ሰክሮ መገኘት በወንጀል አስጠያቂነቱ ቀረ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። sbs.com.au